በዚህ በጠራ ማለዳ ጄሲ ኮተንና እናቱ አዲሱን ቴክኖሎጂ ለማየት ወጥተዋል። በጣም ያስደስታል። ትልልቅ ፎቆችን በዚህ ተኩሰ በዚህ በዚህ ሚሳይል ተኩሰ ታፈራርሳለን። እንዴት እንደሚያስደስት ልገልጽልህ ወዳለሁ ግዙፉን መነጽር ስለምታጠልቅ መኪናውን የማየት እድሉን እንኳን አታገኝም። ቀጥሎ ምን እንደሚመጣም በፍጹም አታውቅም። ኮተን ለሁለተኛ ጊዜ የልብ ትርታን ከሚያነረው ተሽከርካሪ ላይ ተሳፍሯል። ከመጀመሪያዎቹ አዲስ የሮለር ኮስተር ተጠቃሚዎች ውስጥ አንዱ ነው። ከዚህ ቀደም የነበረውን የሳምሰንግ ተሽከርካሪ በአዲስ ሞዴል ቀይሮ የጆሮ ማጉሊያ በተጨማሪ ተገጥሞለታል እንዲሁም የሳምሰንግ ስልክ ጋር የተያያዘ መነጽር አለው። ሮለር ኮስተር ተምዘግዛጊው ተሽከርካሪ ላይ መሆንን እንኳን በፍጹም ትረሳለ። በ360 ዲግሪዎች እየተሽከረከርክ ወደ የትኛውም አቅጣጫ መመልከት ያስችልሃል። ይህ አዲስ ቴክኖሎጂ አቅጣጫን የሚጠቁም ሳጥን የተገጠመለት ሲሆን የመዝናኛው ተሽከርካሪ ወዴትም ቢዟዟር ቦታውን በትክክል ይጠቁማል። እንዲሁም በአይን የሚታየውን የሚገልጽ ገመድ አልባ ማዳመጫ ተያይዞለታል። ለሁሉም ሮለር ኮስተር ገመድ አልባ ማዳመጫና መልእክት የሚተላለፍበትን ሳጥን ወይም ብላክ ቦክስ የት ማስቀመጥ እንዳለብን ማሰብ ነበረብን። ለሁሉም መቀመጫዎች የተሻለ አገልግሎት መስጠታችንንም ማረጋገጥ። አምራች ኩባንያው እንደገለጸው ሁሉም ሮለር ኮስተር እንደዚህ አዲስ ቴክኖሎጂ የፈጠራ ምናባዊ እይታ የሚሰጠውን ደስታ ላይሰጥ ይችላል ይላሉ ቶማስ። ከዚህ ቀደም በእንጨት የተሰሩትን ሮለር ኮስተሮች እንደ ምሳሌ ብንወስድ ብዙ ችግሮች ነበሩባቸው። ከፍተኛ የሚርገበገብ ድምፅ ነበራቸው የጆሮ ማዳመጫውም፣ እናም በጣም ይረብሽ ነበር። በነሐስ የተሰሩት እነኚህ ተምዘግዛጊ ተሽከርካሪዎች ግን ድንቅ ናቸው። አዲሱ ሮለር ኮስተር ከነሐስ ነው የተሰራው። በቀላሉ እንዲታዘዝና በሰማይ ላይ በምናብ ከተፈጠረው ከተማ ውስጥ ከሌላ ዓለም ፍጡራን ጋር የሚያዝናና ግጥሚያ እንዲያደርጉም ይረዳል። እናም ከሰማይ ወደ ታች ስትመለከት ሁሉም ነገር ከአንተ ጋር ይንቀሳቀሳል። የእውነት ተፋላሚ ጀቷ ፓይለት የሆንክ ያህል ይሰማሃል። በተደጋጋሚም ከመቀመጫ ቁጭ ብድግ እንድትል ያደርግሃል። በሰሜን አሜሪካ የሚገኘው ሲክስ ፍላግስ የመዝናኛ ቦታ በዚህ ዓመት አዲሱን የምናባዊ እውነት ቴክኖሎጂን ለመዝናኛነት ለተጠቃሚ ያቀርባል። ትግልንና አዲስ ነገርን ለሚወዱት ተጠቃሚዎች ከዚህ ቀደም ከነበረው በጣም የተለየ ሆኖ ቀርቧል።